የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ ሦስት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የቀድሞ ፕሬዚዳንት ዶናልድ ትራምፕ በከፍተኛ መራጭ ድምፅ ተመረጡ። ቀድሞ በአመዛኙ ለዲሞክራቲክ ፓርቲው ድምፃቸውን በመስጠት የሚታወቁ መራጭ ወገኖች ውስጥም ድጋፍ ለማግኘት የበቁበት ነው። በሁለቱ ዋና ዋና ፓርቲዎች መካከል እጅግ የገነነ ክፍፍልና መናቆር የታየባቸውን የምርጫ ዘመቻዎችና የተገኙትን ውጤቶች መለስ ብለው የሚመለከቱ ተንታኝ ጋብዘናል። አንደኛ፣ ካማላ ሃሪስ በቂ ጊዜ አልነበራቸውም። በአራት ወር ጊዜ ውስጥ ነው ዶናልድ ትራምፕ ዘጠኝ ዓመት አስር ዓመት ቢልድ ያደረጉትን የሚገዳደር ፈንድሬዝ ወይም ደግሞ የገንዘብ ማሰባሰብ ስራ የማስተባበር ስራ ምናምን ውስጥ የገቡት። አሁን ያ እራሱን የቻለ አንድ ድክመት ነው። ከአንድ መቶ ሀምሳ ዓመታት በፊት በእንግሊዝ ወታደሮች ከመቅደላት ሰርቆ የሄደው የአጼ ቴዎድሮስ ጋሻ ወደ ኢትዮጵያ እንዲመለስ ተባብረው የሰሩትን ጨምሮ በሀገራት ታሪካዊ ቅርሶች ዙሪያ ደርዝ ያለው ወግ እናደራለን። ይሄ ጋሻ ከመቅደላ የተዘረፈ መሆኑን ግልጽ ማረጋገጫ ነበረ። አንዳንድ የእንግሊዝ ወታደሮች የዘረፉትን ቅርስ ዋጋ ለመጨመርና የአሸናፊነት ስሜታቸውን ለማሳየት እላዩ ላይ ይጽፉ ነበረ እና ይሄኛው ጋሻ ታዩታላችሁ፣ መሀሉ ላይ በእንግሊዘኛ ማግዳላ እና ዓመተ ምሕረቱ ተጽፎበታል። ትዝ ይለኛል መጀመሪያ ስከፍተው እንዴት አይነት ውብ የሆነ ቅርጽ መሆኑን ሳይ ብዙ ነገር ነው የተሰማኝ። ግን ከሁሉ በላይ ያስደሰተኝ እንደዚህ በግፍ የተዘረፈ ንብረት ከ150 ዓመት በኋላ ወደ ሀገሩ መመለሱ እግዚአብሔር ይመስገን ማለት ብቻ ነው። ይሄ ደግሞ ያለ ወደፊትም ለምንሰራው ስራ የሚያበረታታ ነገር ይመስለኛል። በኢትዮጵያ ቅርስ አስመላሽ ኮሚቴ አባልነት በማገልገል ላይ የሚገኙት ዶክተር አሉላ ፓንክረስትና ዋሽንግተን ዲሲ የሚገኘው የኢትዮጵያ ንጉሳዊ የበጎ አድራጎት ባላደራ ተቋም የበላይ ጠባቂ ልዑል ኤርሚያስ ሳህለ ስላሴ ኃይለ ስላሴ ዝላ ናቸው የሰማችኋቸው። ሙሉ ዝግጅቶቹ ዜናውን ተከትሎ በሚሰሙት የምሽቱ የራዲዮ መጽሔት ቅንብሮች ይቀርባሉ። ከእሁድ ህዳር 1 2017 ዓ ም መሰናዶ ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጂታዬ የአክብሮት ሰላምታችንን እናደርሳለን። አሁን የሰዓቱ የዓለም ዜና ይቀድማል። እንዳትሄዱ እንደምናመቻችው ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ዶናልድ ትራምፕ የአሪዞና ግዛትን ማሸነፋቸውን የሀገሪቱ ዜና አውታሮች መተንበያቸውን ተከትለው ሪፐብሊካኑ ሰባቱንም ተለዋዋጭ ድጋፍ ሰጪ ግዛቶች ወይም ስዊንግ ግዛቶች ሙሉ በሙሉ ማሸነፋቸው እርግጥ ሆኗል። ብዙ የሂስፓኒክ ሕዝብ በሚኖርበት የደቡብ ምዕራብ አሜሪካው ግዛት ከተደረገው አራት ቀናት የፈጀ ቆጠራ በኋላ ሲኤንኤንና ኤንቢሲ ትራምፕ ምክትል ፕሬዚደንት ካማላ ሃሪስን በማሸነፍ የግዛቱን አስራ አንድ የምርጫ ድምፅ ነጥቦች እንደሚያገኙ አስታውቀዋል። ተሰናባቹ ፕሬዚደንት ጆ ባይደን በአውሮፓውያኑ 2020 አሪዞና ውስጥ ጠባብ ግን ወሳኝ ድል በማስመዝገባቸው ትራምፕ ከመጀመሪያዊ ስልጣን ዘመናቸው በኋላ ለሽንፈት ተዳርገዋል። የህንጻ ግንባታው ዘርፍ ባለሀብት ትራምፕ በአራት ሚሊዮን ድምፅ ብልጫ የህዝብ ድምፅ ማሸነፋቸውን ጨምሮ ትራምፕ ያሳዩት ጥንካሬና ማንሰራራት በተሸናፊው የዲሞክራቲክ ፓርቲ ዘንድ ድንጋጤን ፈጥረዋል። ሪፐብሊካኖች ቀደም ሲል የሀገሪቱን ሴኔት የተቆጣጠሩ ሲሆን ለነጭ ሰራተኞች መደብና ለግዙፉ ሂስፓኒክ መራጮች ድርሻ ምስጋና ይግባና በተወካዮች ምክር ቤት ውስጥ አብላጫውን ለመያዝም እየተቃረቡ ይመስላሉ። ሴኔን ሪፐብሊካኖች እስካሁን 213 ወንበሮችን መቆጣጠራቸውን አስታውቀዋል። በታሃታይ ምክር ቤቱ አብላጫ ለማግኘት 218 ወንበሮችን ማሸነፍ ያስፈልጋል። የዜና አውታሮቹ መረብ ዲሞክራቶች 205 ወንበሮችን መቆጣጠራቸውን አመላክተዋል። የፓርቲው አንጋፋ ፖለቲከኞች ግን ምክር ቤቱን ጠባብ ልዩነት በማሸነፍ በዶናልድ ትራምፕ ኃይል ላይ ልጓም ለማበጀት ተስፋ ሰንቀዋል። ዶናልድ ትራምፕ ከዚህ ቀደም ያሸነፏቸው ስድስት ተቀያሪ ድጋፍ ሰጪ ወይም ስዊንግ ግዛቶች ፔንሲልቫኒያ፣ ዊስካንሰን፣ ሚችጋን፣ ሰሜን ካሮላይና፣ ኔቫዳና ጂኦርጂያ ናቸው። የተባበሩት መንግስታት ድርጅት የኒኩሌር ቁጥጥር ተቋም ኃላፊ ራፋኤል ግሮሲ በሚቀጥለው ረቡዕ ኢራንን እንደሚጎበኙ በማግስቱም ከኢራን ባለሥልጣናት ጋር ምክክር እንደሚጀምሩ የመንግሥት ዜና አውታሮች ዘግበዋል። የዓለም አቀፉ የአቶ ሚካኤል ተቋም ኃላፊ አከራካሪ በሆነው የኒኩሌር መርሃ ግብር ላይ ለመወያየት በመጪዎቹ ቀናት ወደ ኢራን ሊያቀኑ እንደሚችሉና ከተመራጩ የአሜሪካ ፕሬዚደንት ዶናልድ ትራምፕ ጋርም በትብብር ለመስራት እንደሚጠብቁ ረቡዕ ዕለት ተናግረዋል። ቴራን ከተቋሙ መርማሪ ቡድን የተላኩ የዩራኒየም ማበልጸግ ባለሙያዎችን መከልከሏን፣ ባልተገለጹ ስፍራዎች የተገኙ የዩራኒየም ናሙናዎችን ምንጭ ለዓመታት ለመግለጽ አለመስማማቷን ተከትሎ በተቋሙ በሀገሪቱና በምዕራብ ኃይሎች መካከል ለረጅም ጊዜ የቆዩ ችግሮች ተከስተዋል። የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የ2015ን ኢራን የዩራኒየም ማበልጸግ እንቅስቃሴዋ እንድትቀንስ ከዓለም ሀያላን ጋር የገባቸውን ስምምነት በ2019 መሰረዛቸውን ተከትለው ሀገሪቱ የኒኩሌር እንቅስቃሴዎችን አጠ ተጠናክራለች ቴህራን 60 በመቶ የንጥርነት አቅም ላይ የደረሰ ዩራኒየም እያበለጸገች መሆኑ ተሰምተዋል። አቶሚክ ቦምብ ለመስራት ወደሚያስፈልገው 90 በመቶ የንጥርነት መጠን የተጠጋ ነው። በዓለም አቀፉ የአቶሚክ ኃይል ተቋም መሠረት ሀገሪቱ አራት ያክል የኒውክሌር ቦምቦችን ለማምረት የሚያስችል ከበቂ ከፍ ያለ የበለጸገ ዩራኒየም አላት። ኢራን ለሲቪል ኃይል ፍጆታ ብቻ ዩራኒየምን እያበለጸገች መሆኑን በመግለጽ የኒውክሌር ቦምብ ፍላጎት እንደሌላት ታስተባብል ቆይታለች። ዘገባው የሮይተርስ ነው። ዩክሬን ቁጥራቸው ቢያንስ ሰላሳ አራት በሚሆን ሰው አልባ አውሮፕላኖች በዛሬው ዕለት ሞስኮ ላይ ጥቃት አደረሰች። ጦርነቱ ከጀመረበት ከአውሮፓውያኑ 2022 ወዲህ በሩሲያ መዲና ላይ ከደረሱ የድሮን ጥቃቶች ሁሉ ግዙፍ እንደሆነ የተነገረለት ጥቃት በሦስት የከተማ አየር ማረፊያዎች በረራዎች እንዲታጠፉ አድርገዋል። በትንሹ አንድ ሰውም ላይ ጉዳት አድርሰዋል። የሩሲያ አየር መከላከያዎች በሌሎች የምዕራብ ሩሲያ ክልሎች ውስጥ በሦስት ሰዓታት ውስጥ ሌሎች ሰላሳ ስድስት ሰው አልባ አውሮፕላኖችን ማምከናቸውን የሀገሪቱ የመከላከያ ሚኒስቴር አስታውቋል። በሩሲያ ፌዴሬሽን ግዛት ላይ የኬቫ አገዛዝ መደበኛ አውሮፕላን መሳይ ሰው አልባ አውሮፕላኖችን በመጠቀም የሽብር ጥቃት ለመፈጸም ያደረገው ሙከራ ከሽፏል ብለዋል ሚኒስቴሩ። የሩሲያ ፌዴራል አየር ማረፊያ ትራንስፖርት ኤጀንሲ የዶሞ ዲዶቮ ሼሮሜትሮቭና ሹኮቭስኪ አውሮፕላን ማረፊያዎች ቢያንስ 36 በረራዎችን ማጠፋቸውን፣ በአሁኑ ሰዓት ግን ማረፊያዎቹ ስራቸውን መቀጠላቸውን አስታውቀዋል። በሞስኮ ቀጠና አንድ ሰው እንደተጎዳም ተነግረዋል። ሞስኮና ቀጠናው ቢያንስ 21 ሚሊዮን ህዝብ የሚኖርበት ከኢስታንቡል ጋር የሚስተካከል አውሮፓ ውስጥ ካሉ ሉ ትልልቅ ሜትሮፖሊታን አካባቢዎች አንዱ ነው። ሩሲያ በበኩሏ በአንድ ሌሊት 145 ሰው አልባ አውሮፕላኖችን እንዳስወነጭፈች ዩክሬን ተናግራለች። የኪየቭ አስተዳደር የአየር መከላከያዎቹ ከእነዚህ ውስጥ 62ቱን ማምከኑን አስታውቋል። በተጨማሪም ዩክሬን በሩሲያ ብራያንስክ ግዛት የጦር መሳሪያዎች ማከማቻ ላይ ጥቃት ማድረሷን አስታውቃለች። 14 ሰው አልባ አውሮፕላኖች በክልሉ ተመተው መውደቃቸውም ተነግረዋል። የሞስኮ ጦር ከጦርነቱ መጀመሪያ ወዲህ ፈጣን ግስጋሴ ማሳየቱንና ዶናልድ ትራምፕ አርባ ሰባተኛው የዩናይትድ ስቴትስ ፕሬዚደንት ሆኖ መመረጣቸውን ተከትለው ለሁለት ዓመታት ከግማሽ የዘለቀው የዩክሬን ጦርነት የመጨረሻው ምዕራፍ ላይ እየደረሰ መሆኑን አንዳንድ ባለሥልጣናት ይናገራሉ። በጥር ወር ስልጣን የሚረከቡ ትራምፕ በምርጫ ቅስቀሳ ወቅት በ24 ሰዓት ውስጥ በዩክሬን ሰላም ማምጣት እንደሚችሉ ቢናገሩም ይህን ለማድረግ እንዴት እንደሚችሉ ግን ጥቂት ዝርዝሮች ብቻ አጋርተዋል። የዩክሬን ፕሬዚደንት ቮሎዲሚር ዜለንስኪ ትራምፕን እንኳን ደስ ያለውት ለማለት በደወሉበት ወቅት የቴስላ ዋና ስራ አስፈጻሚና የትራምፕ ደጋፊ የሆኑት ኢሎን ማስክ ጥሪውን መቀላቀላቸውን የመገናኛ ብዙኃን ዘግበዋል። ማስክ ለዩክሬን መከላከያ ጥረት ወሳኝ የሆኑ የስታርሊንክ የሳተላይት ኮሚኒኬሽን አገልግሎትን የሚሰጠው የስፔስ ኤክስ ባለቤት ናቸው። እሁድ ህዳር 1 2017 ዓ ም በድጋሚ ጤና ስጥልን። እንደምን ስነበታችሁ ውድ የፕሮግራማችን ተከታታዮች። የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታየና አሉል አከበደንን ለምሽቱ ትኩረት ካደረግንባቸው ልዩ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። በመጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው የሳምንቱ ቁርበት እንኳን ፍየሊቷ ገደብ ይስናት ይህን ሳታይ የሞተችው ቆዳዋ ስሙን ቀይሮ እሳት ሲያነድ መች ያየችው ወናፍስ አንዴ ቁርበት ነው እሳት ከብረት ያሟገተ ብረት ቀልጦ እንደ ሟሟ ለረመጥ አየር የጋተ ኧረ ወናፍ ክብሩ ይስፋ አየር መትፋት በሱ ያምራል የአመዱን ጭጋግ ገላልጦ የእሳቱን ዐይን ያበራል። ግን ከንቱ ሰው እንደ ወናፍ አየሩን ስቦ ቢተፋው በተለከፈ ትንፋሹ የጊዜን ብርሃን አጠፋው። ታዋቂው ገጣሚ ታገል ሰይፉ ቁርበት እንኳ ሲል በቋጠራትና የልቤ ክረምቱ በሚል ርዕስ ለንባብ ካበቃት የግጥም መልብሉ ላይ ባገኘናት የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ካገለን እናመሰግናለን። አሁን ደግሞ የመክፈቻዋን ስልት እናስከትል። በተለየ ስሜት ሲጠብቅ የሰነበተው የዘንድሮው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በቀድሞ ፕሬዝደንት ዶናልድ ትራምፕ አሸናፊነት ተቋጭቷል። እንደ መራጩ ፍላጎትና በጉዳዩ ዙሪያ አስተያየቱን እንደሚሰጠው አካል እይታ ከአገር ውስጥ ጀምሮ በዓለም ዙሪያ ያሉ አገራት መሪዎችና ዜጎች የተለያዩ ምላሾች እየተሰሙ ነው። ፕሬዝደንታዊ ምርጫውን ለዚህ ውጤት ያበቁት ምክንያቶች ምንድን ናቸው? የምርጫው ውጤት ከተገመተው በእጅጉ የጎላ ለመሆኑ ምክንያት ናቸው የሚባሉትን ጨምሮ በተለይ በዚህ ምርጫ የታዩትን አይነተኛ ለውጦች እንገመግማለን። ለትንታኔውም ዶክተር ተሻገር ወርቁ ዳኘን ጋብዘናል። የሕግ ትምህርት ተባባሪ ፕሮፌሰር ናቸው። ዶክተር ተሻገር ወርቁ ዳኘ ወደ ዝግጅት ክፍላችን እንኳን ደህና መጡ። አቤት ሉላ፣ በጣም አመሰግናለን። ም ለድሉ አንደና በመንደርደሪያችን ጠቆም እንዳደረግ ነው ትንቅንቅ የበዛው ማን በእርግጥ እንደሚያሸንፍ ከወዲሁ መገመት ማይቻል በጣም በተቀራረበ ሁኔታ ውስጥ ናቸው ቢባልም ከምርጫው ውጤት በኋላ የተመለከት ነው ግን የቀድሞ ፕሬዚዳንት ዶናልድ ትራምፕ አሸናፊ መሆናቸው ብቻ ሳይሆን በከፍተኛ ድምፅ ማሸነፋቸው ከዚህ ቀደም አዘውትረው ዲሞክራት ፓርቲውን ይመርጡ የነበሩ ጥቁሮች፣ ሴቶች፣ የላቲን አሜሪካ ተወላጅነት ያላቸው ወጣቶች ሳይቀሩ ለእሳቸው ቀድሞ ይሰጡት ከነበረው ከፍ ያለ አሁንም ለምክትል ፕሬዚዳንት ካማል ሃሪስ ድምጻቸውን ቢሰጡም እነኚህ ክፍሎች ከተጠበቀው ባነሰ ለዶናልድ ትራምፕ ደግሞ ከተጠበቀው ከፍ ባለ ሁኔታ ድምጻቸውን መስጠታቸውን ከምርጫው በኋላ የተካሄዱት ግምገማዎች አመላክተዋል። ምን አይነት ሁኔታዎች ለዚህ ውጤት አዋጥተው ይሆን? ምንድን ነው የሚታየው? እንግዲህ አዱላ ነገሩ እንዳንተው አሁን ባይ ሃይንድ ሳይት እንደሚባለው መለስ ብሎ ሲታይ ወደዚህ ውጤት ሊመሩ የሚችሉ ነገሮችን አይቶ አንድ ሁለት ሦስት ብሎ መናገር ይቻላል። ምንም እንኳን ስቲል አሁን ቢሆን የተለያዩ ስትራቴጂስቶች፣ ሌሎችም እንደዚህ ፖልስተሮችም ነገሩን እያጠኑት ቢሆንም ግን ኦብጀክቲቭ በሆነ መንገድ ነገሮችን በተራ መንገድ ለሚያይ ሰው ወደዚህ የሚመሩ አጥማማዎች ነበሩ። ለምሳሌ አንደኛው ፋክተር የነበረው እንዳልከው በማናቸውም የፕሬዚዳንት ሻ ምርጫ ላይ አንድ ተወዳዳሪ ቋሚ ደጋፊዎች አሉት። ቋሚ ደጋፊዎችን አጠናክሮ ይዞ ከዛ የተቀናቃኙን ደጋፊዎች ደግሞ የተወሰነ ብሎክ ወደ ራሱ ማገር ሲችል በሚያሸንፈው። በአሜሪካ ምርጫ አሁን የዶናልድ ትራምፕን ካሄድ ስናይ በጀስቲስ ሲስተሙ ብዙ ጊዜ ፕሮሲኪት መደረጉ ወይም በፍርድ ቤት ሲደርስ ማለፉ ብዙ ወደ ሱ ዙሪያ ራሊ እንዲያደርግ ጠቅሞታል። ምሉስ ካደረገው ምርጫ በኋላ በነበረው ሁኔታ በፕሬዚደንት ጆ ባይደን ከተሸነፉ በኋላ ማለት ነው አዎ ከተሸነፉ በኋላ የተከሰቱ ነገሮች መጠናከር እንዲኖር የሚያደርጉ ናቸው። ኃይነሳቸው ይታዩ ማለት ነው። በፍርድ ቤት በተከሰሰ ቁጥር፣ በተለያዩ ሴቶች ክስ ተመስርቶበት፣ ባተኛ በተባለ ቁጥር ደጋፊዎቹ ጀግናችን ሲንግላ ተደረገብን የሚለው ነገር የተጠናከረ። ከዛ አልፎ የግድያ ሙከራዎች ሲከሰቱ በተለይ ይሄ በፕሮቴስታንት ቤዝ የሚባለው ዋናው በራይት ሳይድ ያለው ይሄማ ከዚህ ሁኔታ የተረፈው አምላክ ለኛ ያደረገው ነገር አለ ምልክት ነው። ኮንስልት እያደረገ የሚሄደው አንደኛ ሁለተኛ በተቀናቃኛቸው በኩል በካማላ ሃሪስ በኩል ያለው ደግሞ ቤዝ እየተሸረሸረ ነው የሄደው። በተለይ በእስራኤል ፓሌስቲያን ጦርነት ምክንያት የጋዛ ጀኖሳይ ተፈጽሟል ብሎ የሚያስበው ሀይል መሳሪያ ቅርቦት አሜሪካ ድጋፍ ጦርነቱ በማቅረቧ እየተመናመነ እየተመናመነ መጨረሻ ላይ ምንድነው የታየው ይሄ ሪቨንጅ ቮት የሚባል ብቀላ በቃ ምንም ይሁን ምን አን አቅም እነሱን መቅጣት አለብን የሚለው ነገር እነዚህኞች ከተቀናቃኝ ቤዝ ወደዚህ እንዲሄድ አድርጎታል። እነዚህ ሁለት ፋክተሮች ውጤት ነው መጨረሻ ላይ ዶናልድ ትራምፕ ባልተጠበቀ መንገድ አሸናፊ ሆኖ እንዲሄዱ ያደረገው። ከዛ ውጭ ሌሎች ፋክተሮች አሉ። በእርግጥ እንዳልከው ዴሞግራፊ ቼንጆች አሉ። ዴሞግራፊ ማለት ትራዲሽናል ቤዝ የሆነው ላቲኖ፣ ጥቁር እና ከነጮች ደግሞ ፕሮግረሲቭ ቫሉ ያላቸው ሰዎች በጋራ ተተባብረው ለዴሞክራቶች ድል የሚሰጡት ተሸርሽሯል። እዛ ላይ ያሉ የራስ የቻል ፋክተሮች ይኖርታሉ፣ ግን በዋናነት ይሄ ነው ብዬ ነው የማስበው ዶክተር ተሻገር። ዶናልድ ትራምፕ የተቃራኒውን ወገን ወደ ራሳቸው ሸርሽረው ማስገባት መቻላቸው፣ ካማላ ሃሪስ ደግሞ የዶናልድ ትራምፕን ቀረፍ እያደረጉ ወደ ራሳቸው ማምጣት አለመቻላቸው እንደ አንድ ምክንያት እንደሚጠቀስ ነው የገለጹት። እንደዛም ሆኖ እስከ መጨረሻው የህዝብ ወይም የመራጭ አስተያየት ግምገማዎች እጅግ በጣም በተቀራረበ የመራጭ ድጋፍ ነው የሚወዳደሩት እያሉ ነበር። እንዴት ሊሆን ቻለ? እንግዲህ ያ እንዚት ይሄ ሲስተም ወይ በፖሊንግ ኢንዱስትሪ አልፎ ሚዲያዎች ያላቸው አስተዋጽኦ ኦብጀክቲቭ በሆነ መንገድ ሚዲያው ፖሊስተሮችን አካውንቴብል እያደረገ አልወሰደም። ዶክተር ተሻገር እያስረዱ ያሉት ፖሊስተር ያሏቸው ምርጫዎች ከመካሄዳቸው አስቀድሞ ጥናቶችን የሚያደርጉና በዚህ መልኩ ሊሆን ይችላል የሚሉ ትንበያዎችን የሚያቀርቡ ባለሙያዎች ነው። ልክ ነው። አዎ፣ እነዚህ ሰዎች አሁን የተለያየ ሜቶዶሎጂስ ጠቅሞ ስህተቶቻቸውን ነቅፎ ወይም ደግሞ ምንድነው ምድር ላይ እየተካሄደ ያለው የሚለውን በራሳቸው ኢሰርት ከማድረግ ይልቅ ያለውን ነገር ነው ሪፖርት ያደርገው የነበረው። እነዚህ ሰዎች አሁን በተለያየ መቼም ማንም በግጠኝነት መናገር ባይችልም በራሱ ሪፖርት በሚያደርጉት በሚሰጡት ትንታኔ ላይ ተቀራርቧል ሲሉ ራሱ ማርጂን ኦፍ ኤረር ሊያመጣ የሚችለው ለውጥ እንዳለ ያንን በሚዲያው ላይ ያሉት ዋና ተዋናይ ኃይሎች ምናልባትም ደግሞ ወደ ተመላህርስ ያመሩ የሳ ፖለቲካ ሳተል ያላቸው ሚዲያዎች ይሄንን እንዳለ ሪፖርት በማድረግ ላይ እንጂ የሄዱት በህብረተሰቡ ደረጃ ምንድን ነው ያለው ፐርሰፕሽን የዶናልድ ትራምፕ የተለያየ ፌዴሮች ማለፍ የዩክሬን ራሽያ ጦርነት ሁሉም ባለፈ፣ ደግሞ ይሄ ዎርኪንግ ክላስ የሚባለው ህብረተሰብ ነው ትልቅ ዴሞክራሲ ሽት እንዲያመጣ ያደርገው በዛለ በሚለክለት ህይወቱ ላይ ያለው የሰራተኛው መደብ የሚባለው ይሄ በአብዛኛው የዴሞክራሲ ቤዝ የነበረው ወይም መሰረት የነበረው ዲስአፖይንትመንቱን ሚዲያው አቅርቦ አላወጣውም። እና ያ የሚዲያውን ፌለርም የሚያሳይ ነው። ከዛ ውጭ ግን የዴሞክራቲክ ስትራቴጂስቶችን ቡድን የሚያሳይ ነው። እነሱ በፖሊስ ብቻ እየተመሰረቱ መሬት ላይ ያለውን ነገር፣ እየተካሄደ ያለውን ነገር ትንሽም እንኳን እንደዚህ ሊሆን የሆኑ ጥርጣሪ ኖር ይሆን በሚል ሳይሄዱ የተመሩበት እና ያ ሌላው ድክመት ነው ብዬ አስባለሁኝ። የዲሞክራቲክ ስትራቴጂ ወይም ደግሞ አቅጣጫ ጠቋሚ ኤክስፐርቶች ራሱ በሂደት የሚገርሱበት ነገር ነው ብዬ አስባለሁ። ዶክተር ተሻገር ቀደም ብለው ከተነሱት ምክንያቶች በተጨማሪ መግቢያችን ላይ እንደጠቀሙ ነው በልማድ የዲሞክራቲክ ፓርቲውን በመደገፍ በይበልጥ የሚታወቁ ወገኖች አንዳንዶቹ በግልጽ ሳይታይ፣ አንዳንዶቹም አሁን ከምርጫው ውጤት በኋላ የታወቀበት ወደዛ ማፈግፈጋቸውና አንዳንዶቹ ጨርሶ ድምፃቸውን ለመንፈግ መወሰናቸው ለምሳሌ ሙስሊም አሜሪካውያን፣ አረብ አሜሪካውያን የመሳሰሉትን ጨምሮ ከመካከለኛው ምስራቅ ግጭት ከገለጹት በተጨማሪ ከኢኮኖሚ ጋር የተያያዘው እንደ ትልቅ ምክንያት ተነግሯል። ምንም እንኳን በባይደን አስተዳደር ኢኮኖሚው የተሻለ ነው ቢባልም ዶናልድ ትራምፕ በነበሩ ጊዜ የተሻለ ህይወት እንደነበረው እሱም ምክንያት ሆናል የሚል አለ። ከዛስ አንጻር ምን ይታይዎታል? በአሜሪካ ፖለቲካ ውስጥ አንድ ነገር ማንፍቀው ሀቅ አለ። ይኸው ምንድን ነው? ፖለቲካው መልእክት ማስተላለፍ ተቀናቃኝ ፓርቲ መችም ሆነ ፓርቲው ራሱ የሚያስተላልፈው መልእክት ትልቅ ሚና ይጫወታል እና ፋክቹዋል ወይም ደግሞ ሀቃዊ በሆነ መንገድ የኢኮኖሚ ማንጸባረቂያ ሰረዞች ትንመለከት አንኤምፕሎይመንት ስራ አጥ ቁጥሩ ለሀብሰ ዓመት ከስት ዓመት የነበረበት ጊዜ በጣም ቀንሰዋል። የተለያዩ ኢኮኖሚን የሚያንቀሳቀሱ ኢንቨስትመንቶች ተካሂደዋል። የግብር እዳ ቅነሳ አለ። እነዚህ እነዚህ ነገሮች ለኤሌክተሮቹ ተስፋ ሰጭነት ባለው መንገድ በደንብ ጠርቦ እየተሻሻለን ደግሞ ይሄዳል የሚል ሜሴጅ ማስተላለፍ የፓርቲው የመሪዎች ኃላፊነት ነው። ያንን ማድረግ አልቻሉም። ያን ማድረግ ያልቻሉበት ምክንያት አንደኛ ካማላ ሀሪስ በቂ ጊዜ አልነበራቸውም። በአራት ወር ጊዜ ውስጥ ነው ነው ዶናልድ ትራምፕ ዘጠኝ ዓመት አስር ዓመት ቢልድ ያደረጉትን የሚገዳደር ሰንድሬዝ ወይም ደግሞ የገንዘብ ማሰባሰብ ስራ የማስተባበር ስራ ውስጥ የገቡት አሁን። ያ ራሱን የቻለ አንድ ድክመት ነው። በቂ ጊዜ ስትራቴጂ ለመንደፍ ጊዜ አልነበራቸውም። ሁለተኛ በዴሞክራቲክ ፓርቲ አንዳንድ የሚባለው ነገር ምንድን ነው? አሁን በርኒ ሳንደርስ በፊት የዴሞክራቲክ ፓርቲ አጋብሮ ውት የሚያደረጉ በፊት ፕሬዚዳንት ተ ተወዳዳሪ የነበሩ ሰው የሚሉት ምንድን ነው? ዴሞክራቲክ ፓርቲው ቅድሚያ ለማን ነው የሚሰጠው የሚለውን መሰረታዊ በባህል የእነሱ ቤዝ የነበረውን እረስቶ በጣም ጥቃቅን ነገሮች ላይ እና ደግሞ በእነዚህ በሎቢስቶች በኮርፖሬሽኖች ኢንፍሉንስስ ወርቋን የሚሉት ምንድን ነው? የዛ ውጤት ምንም እንኳን በተግባር ኢኮኖሚ ቢያድግን ለእኔ ምን ደርሷል? ይሄ ብሬት ከጆ ዳፍ ነገር ላይ ዛሬ ቁርስ ልበላ ስገድ ምን ያህል ከፍዬ ምን ያህል በኪስ ይተርፋል፣ በወሩ መጨረሻ ላይ ምን ያህል ብር ይኖረኛል? የሚለውን ማሰብ የማይችሉበት ደረጃ ላይ ደርሰዋል። ዲሞክራቲክ ፓርቲዎች የግለሰቦቹ ላይ የሚል ነገርም አለ እና በአጠቃላይ ሲታይ ከስትራቴጂ አወጣት ካመላ

ጥቁር አፍሪካ አሜሪካን ጋር የሄድ አጀንዳ አለን። እንደዚህ ያሉ ሲቀርቡ ምንም ጊዜም አልነበረም። ፖለቲካሊም ደግሞ ያ የሚያስኬድ ስብስል የሚፈጥር ምናምን እየሆነ ነው የተተች በኋላ ያ በራሱ የጊዜ አለመኖርና በቂ የሆነ ዝግጅነትን ሀሳብን የመሳለፍ ና አንድ ማድረግ ራስን አለመኖሩ በራሱ ተጽሏል ብዬ አስባለሁ። ከዚሁ ተያይዞ ዶክተር ተሻገር ከምርጫ ውጤት በኋላ በቀጠሉት ቀናት እየተደረጉ ያሉ ትንታኔዎች የተመራጩን ፕሬዚደንት የምርጫ ዘመቻ ክንዋኔ የምክትል ፕሬዚደንት ሀሪስ ዘመቻ ላይ የታዩ ጉድለቶችን ሲገመግሙ ፕሬዚደንት ባይደን ቀደም ብለው ከፉክክሩ ቢወጡ ኖሮ ሌሎች ተፎካካሪዎች በእሳቸው ላይ በእጩነት እንዳይገቡ ባይደረግ ኖሮ የሚል አስተያየት ይሰጣሉ። ምን ይላሉ እዚህ ላይ? ይህ እንግዲህ ሀይንድ ሳይት እንደሚባለው ነው። ካለፈው በኋላ ሲታይ ታይም ቢሆን ነገር ነው። በወቅቱ በነበረው ሁኔታ ላይ ወይም ከመካሄዱ በፊት ፕሬዚዳንት ባይደን ብቁ የሆነ የጤና ደረጃ እንዳላቸው በእድሜም ከትራምፕ በሁለት ዓመት እንደዚህ ብቻ እንደሚለያዩ ይህንን አይተው በቃ በጥሩ ሥራዬን መሰረት አድርጌ መጀመሪያ ተርም ስራውትን ሁለተኛ ተርም ለመጠየቅ የሚያስችል የስኬት ውጤት አለ የሚል ሀሳብ ውስጥ ነው የነበሩት ግን ዋናውን ዘመቻ ሲጀምሩ ሰውነታቸው እየከዳቸው ትራምፕ ጋር እድሜ ቢጠራረቡ የተለያየ አይነት ስብና ነ የተለያየ ተፈጥሮ ያላቸው ሰዎች እንደምሆናቸው በቂ በሆነ መንገድ ሙሉ ሀይል በሚያሳጣ ደረጃ ሊገናኝ አልቻለም። ይህን እንደ ምክንያት እንደሚወሰድ በቂ ነው ብዬ አስባለሁ። ነገሮች ታውቀው ቀደም ብለው ፕራይመሪ ወይም የመጀመሪያ መ- ፕሬዚዳንታዊ ውድድር ውስጥ በፊት ፕሬዚደንት ባይደን ገለል ብለው ፕራይመሪ ተካሂዶ ቢሆን ኖሮ ከመላ ሀሪስ መጨረሻ ላይ ቢሆንም ራሱ እኮ ያውቃቸዋል፣ ፕሮግራማቸውን ያውቃቸዋል፣ እድሉ ይኖረዋል። ሌላው ደግሞ አንድ መሰት የለብን ነገር አለ። አሁን ዴሞግራፊክ ሽፍት ላይ እንደው ቀረብ ብለን ስናይ ዴሞግራፊክ ሽፍት ወይም ደግሞ ይሄ ህብረተሰቡ የብሔርም የፆታ እና የዘር የአመራር ውጤት ሲታይ አብዛኛው ነጭ ወንድ ወደ ዶናልድ ትራምፕ ሄደዋል። እናም ደግሞ በጣም ያልበለጠ ሴት ቁጥርም ደግሞ ወደ ሀመለ ህስዶር ግን አብዛኛው ስትል አሁንም ነው የነጮቹ ቁጥር ወደ ዶናልድ ትራምፕ የሄደው። መልካም ዶክተር ተሻገር ወርቁ ዳኜ አርባ አምስተኛው ፕሬዚዳንት ሆነው ከ2016 እስከ 2020 ድረስ ያገለገሉትና በፕሬዚዳንት ጆ ባይደን ተሸንፈው ስልጣናቸውን የለቀቁት የቀድሞ ፕሬዚዳንት ዶናልድ ትራምፕ እንደገና ዘንድሮ እንደ አውሮፓውያኑ የዘመን አቆጣጠር በ2024 ዳግም በመወዳደር ቀደም ሲል ጠባብ ልዩነት ያለው እና ትንቅንቅ እየታየበት ነው በተባለው ምርጫ በከፍተኛ ልዩነት በዩናይትድ ስቴትስ ታሪክ ከዚህ ቀደም ታይቶ በማያውቅ ሁኔታ አርባ ሰባተኛው ፕሬዚዳንት ሆነው ዳግም መምረጣቸውን ተከትሎ እንደምን ለዚህ በቁ የሚለውን ነበር በትንታኔው የተመለከትነው። ቀደም ሲልም ዩናይትድ ስቴትስ ሴት ፕሬዚዳንት ለመምረጥ ተዘጋጅታለች ወይ በሚል የተነሳውን የውይይት ጥያቄ ተከትሎ አሜሪካ ለቀድሞ ፕሬዚዳንት ለዛሬው ተመራጩ ፕሬዚዳንት ዶናልድ ትራምፕ ሁለተኛ እድል ለመስጠት ተዘጋጅታ ይሆን ወይ በሚልም ከእርሶ ጋር ተከታዩን ውይይት አድርገን ነበር። ምርጫው ይጠናቀቅ እንጂ ሌሎች የሚያነጋግሩ የሚያወያዩ ርዕሶች እንደመኖራቸው በሌላ መሰል ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። ለዛሬው ለሰጡን ሰፊ ሙያዊ ማብራሪያ እናመሰግናለን። እግዚአብሔር ይስጥልን። እናመሰግናለሁ። ድል ስለሰጣችሁ። ከአንድ መቶ ሀምሳ ዓመታት በፊት በእንግሊዝ ወታደሮች ከመቅደላ ተሰርቆ የሄደው የአጼ ቴዎድሮስ ጋሻ ወደ ኢትዮጵያ እንዲመለስ የተደረገውን ጥረት ኢትዮጵያ በመስቀለኛ መንገድ ላይ በሚል ስያሜ በዩናይትድ ስቴትሱ ቶሌዶ የኪነ ጥበብ ቤተ መዘክር እየታየ ባለው አውደ ትዕይንት ለእይታ መብቃቱንና ሌሎች ከኢትዮጵያ ተሰርቀው የተወሰዱ ታሪካዊ ቅርሶችን ለማስመለስ በተቆርቋሪ ወገኖች የተሰሩ እንዲሁም ትኩረት የሚሹ ሌሎች ጉዳዮች ጨምሮ በርከት ባሉ ተዛማች ርዕሶች ዙሪያ ለሚኖረን ደርዝ ያለው ወግ ጉዳዩን የሚያውቁ ሁለት እንግዶችን ጋብዘናል። ዋሽንግተን ዲሲ የሚገኘው የኢትዮጵያ ንጉሣዊ በጎ አድራጎት ባላደራ ተቋም የበላይ ጠባቂ ልዑል ኤርምያስ አለሥላሴና በኢትዮጵያ ቅርስ አስመላሽ ኮሚቴ በአባልነት የሚያገለግሉት ዶክተር አሉላ ፓንክረስ ዋሽንግተን ዲሲ ወደሚገኘው ስቱዲዮችን ጎራ ባሉበት በሰፊው ተወያይተናል። በዚሁ ወደ ስቱዲዮችን እናዘልቃችሁ። ውበትና ክብሯን አድማጭ ተመልካቾቻችን ዛሬ ሁለት ከፍ ያለ ክብር የሚሰጣቸው እንግዶች እዚህ ስቱዲያችን ተገኝተዋል። እንወያይበት ቁም ነገር የሀገር ቅርስን የተመለከተ ነው። ዝርዝሩን ዘለግ ብለን እንሄዳለን። ዱር ኤርሚያስ ኃይለስላሴ ኃይለስላሴ ዶክተር አሉላ ፓንክረስት ከቅርስ ጋር የተያያዙ በርከት ያሉ ስራዎቻቸውን እናነሳሳለን። የምንነጋገርበት ርዕሰ ጉዳይ ደግሞ ብዙ አስቸጋሪ ነገሮች የበዙበት ጊዜ ነው እና መልካም ዜና የሚያዘለ ነገር ስለሆነ ምናልባት በዚህ ሰዓት ትንሽ ትንፋሽ የሚሰጥ ብዙዎች በጥሩ ስሜት የሚከታተሉት ይመስለኛል። ፕሮፌሰር አሉላ ከእርሶ ልጀምር በቅርስ ጥበቃውና ከኢትዮጵያ በተለያዩ ምክንያት ወደ ውጭ ሀገር ያሉ ቅርሶችን ደግሞ በማስመለሱ በርካታ አመታት አገልግለዋል። ዛሬም ይሄን ቅርስ አሁን የምናስተዋውቀውን ወደ ኢትዮጵያ ይዘው ይሄዳሉ። መሰንበቻውን ሙዚየም ውስጥ ሲታይ ነበር። በሺህ ዘጠኝ መቶ ስልሳ ስምንት እንደ አውሮፓውያን የዘመን አቆጣጠር በእንግሊዝ ወታደሮች ተዘርፎ መሄዱ ነው የተገለጸው። ከበርካታ አመታት በኋላ ገበያ ላይ ሲውል እርስዎ ሲሟገቱ አስታውሳለሁ። በማህበራዊ ሚዲያ ሲሟገቱ ብዙዎችን ኢትዮጵያውያንን ሲያነሳሱ ነበረ። እስኪ ንገሩን ስለ ቅርሱ ራሱ፣ ለምን ያህል ግድ ይለናል ይሄ ቅርስ ወደ ኢትዮጵያ እንዲመለስ? መልካም በጣም አመሰግናለሁ። በዚህ አጋጣሚ አብረን በመገኘታችን ከዱል ኤርሚያስ ጋር ታላቅ ደስታን የተሰማኝ አሉላም ከሞክሼ ጋር አንድ ላይ መሆናችን ከስንት ዓመት በኋላ መገናኘታችን በጣም ደስ ይላል። እንግዲህ የምናወራው ቅርስ ከመቅደላ እንግሊዞች እንግሊዝ ኃይል የዘረፈው ጋሻ ነው እና በጣም ግሩም እና ውብ ጋሻ ነው። ፎቶግራፉንም ታሳይታላችሁ እና እንግዲህ በእንግሊዝ ሀገር ኒውካስል በሚባል አንድ አጫራች ድርጅት ይሄ ጋሻ ለጨረታ መቅረቡን ስንሰማ የተወሰኑ ሰዎች ይህን ጉዳይ የሚከታተሉ አሳውቀውን ነበረ እና የዛን ጊዜ ይሄ ጋሻ ከመቅደላ የተዘረፈ መሆኑን ግልጽ ማረጋገጫ ነበረ። ምክንያቱም አንዳንድ የእንግሊዝ ወታደሮች የዘረፉትን ቅርስ የዛ ቅርስ ዋጋን ለመጨመርና የአሸናፊነት ስሜታቸውን ለማሳየት እላዩ ላይ ይጽፉ ነበረ እና ይሄኛው ጋሻ ታዩታላችሁ፣ መሃሉ ላይ በእንግሊዘኛ ማግዳላ እና ዓመተ ምሕረቱ ኤፕሪል 1868 ዓመተ ምሕረቱ ተጽፎበታል። ስለዚህ ምንም ያጠራጥር ነገር አይደለም፣ ከመቅደላ የተዘረፈ ነው እና የተዘረፈ ቅርስ በዓለም አቀፍ ደንብ ለጨረታ መቅረብ አይገባውም እና ወደ ተዘረፈበት ሀገር መመለስ አለበት የሚል ክርክር የኢትዮጵያ ቅርስ ባለስልጣን ደብዳቤ ከጨረታ ቤቱ በመነጋገር በመጻጻፍ ጨረታውን ለማስቆም ሙከራ አድርጎ ነበረ። መጀመሪያ ላይ ከዚህም በፊት እንደተከሰተው ጨረታ ቤቱ አይ የመሸጡ መብታችን ነው፣ ለምንድን ነው የምንሰርዘው? ብለው ጉዳዩን ትኩረት አልሰጡትም። ከዛ በኋላ እንግዲህ ሚዲያ ላይ ሲቀር ትላልቅ ጋዜጣዎች እነ ጋርዲየን፣ እነ ቴሌግራፍ፣ ቮይስ አርት ኒውስ ፔፐር በተከታታይ ያንን ሲያወጡ በዛ ላይ ደግሞ የኢትዮጵያ ኤምባሲ ተወካዮች፣ ሌሎችም ታዋቂ ሰዎች ለምሳሌ በእንግሊዝ ሀገር ኢንተር ፓርላሜንትሪ ኮሚቴ ኦን ሬስቲቲዩሽን የሚባል አለ ከፓርላማ ውስጥ ከተለያየ ፓርቲዎች የተቋቋመ ይሄን ጉዳይ የቅርስ የመመለሱን ጉዳይ የሚከታተል አንድ አካል አለ፣ የፓርላማው ቡድን እና የዛ መሪ። እሷም ደብዳቤ ጻፈች። ይሄ ሁሉ ጫና ሲመጣባቸው በዛ ላይ ደግሞ በሶሻል ሚዲያ ሲታይ ባለቀ ሰዓት ማለት ጨረታው ሊካሄድ በማግስቱ ሌሊት ጨረታውን ሰረዙት። እና የዛን ጊዜ ጨረታው ካልተሰረዘ አንድ ግለሰብ እጅ ከሚገባ ይልቅ እንደው ቡድን ፈጥረን ለምን ቅርሱን አንጫረትም የሚል ሀሳብ ነበር። የዛን ጊዜ በሉል ኤርሚያስ በኩል ሙከራ እንዳለ አላወቅኩኝም ነበረ። እና ሜሪላንድ የሚገኝ የኢትዮጵያ የቅርስ ጥበቃና አስመላሽ ኮሚቴ አለ። እና እነሱ ከዚህ በፊት ስለተዋወቅኳቸው ይህን ጉዳይ ሳነሳባቸው እኛም ደስ ይለናል እኛም እንግዲህ ዋናው ነገር ለመመለስ የሚፈልጉ አካላት እርስ በራስ እንዳንጫረትና ዋጋው ከፍ እንዳይል ነበረ ስጋታችን። ከዛ በኋላ ጨረታው ሲቀር ጨረታ ቤቱ በደንቡ መሰረት በነጻ መመለስ ሲገባቸው ነበረ። ግን ያው ሻጩም እንዳይጎዳ ቢያንስ ሻ ዋጋ እንደዛ አይነት ሀሳብ መጣ እና በመሀል ሉሌ ኤርሚያስ ይህንን እንደተከታተሉና ከነሱ ጋር ስምምነት ላይ መድረሳቸውን ስሰማ ታላቅ ደስታን የተሰማኝ አንደኛ ነገር ወደ ኢትዮጵያ እንዲመለስ ቃል ስለገቡ ሁለተኛ ነገር ደግሞ በእሳቸው ድርጅት በኩል ይሄ ጉዳይ መልካም መፍትሄ ማግኘቱ በጣም ነበር ደስ ያለኝ። ከዛ ደግሞ እዚህ ድረስ አሜሪካን ሀገር እንድመጣ ጋብዘውኝ አብረን እዚህ የቶሊዶ የስነ ጥበብ ሚውዚየም ላይ ጋሻው በጣም ደስ በሚል ሁኔታ ሉል ኤርሚያስ እና ድርጅታቸው ተነጋግረው በጣም ግሩም የሆነ ኤክዚቢሽን ነው፣ በጣም መታየት የሚገባው እዛ ላይ ጋሻው እንዲቀርብ ተነጋገሩ እና በዚህ አጋጣሚ አብረን በጣም በርካታ ሰዎች በነበሩበት ቆንጆ ውይይት አድርገን ነበረ። ይህን ይመስላል። በጣም ግሩም ውይይት መሆኑን ተረድቻለሁ። ያቀረባቸዋቸውን ስራዎች የሚመለከቱ ጽሁፎችም በመጠሩ የማየት እድል አግኝቻለሁ። ቅርብ ሰዓታት ውስጥ የደረሰኝ ሉሉ ኤርሚያስ ዶክተር አሉላ እንደገለጹት የእናንተ ድርጅት በዚህ ጉዳይ ቅርሱ እጃችሁ እንዲገባና ወደ ኢትዮጵያ የሚመለስበትን አመቻቻችሁ። እንዴት ጀመራል? እንግዲህ የጀመረው ያው በጋዜጣ ሲወጣ ነው ያየነው እና ያሳስበን ጉዳይ ይሄ ቅርጽ ከሀገር ቢለይ እንዲው ትልቅ ጉዳት ይሆናል እና እንዴት ነው መፍትሄ ማግኘት እንችለው እያለን ስንወያይ በአጋጣሚ ከዶክተር አሉላ ጋር ተገናኘ እና አባሱን ነው በደንብ የማውቀው። እሱን በስልክ ነበር የምንነጋገረው እና እንዳስረዳ ቀደም ብሎ ይሄ ነገር ሰው ሲጫረት ዋጋው ከፍ እንዳይል እናንተ ተከታተሉት ብሎ እኔ ደግሞ ይሄ አለምንም ጥርጥር አገር የሚመለስ ቅርጽ ነው። ለዚህ ነው እኛም ፍላጎታችን በማለት አዎ፣ ተሳትፈን በማነጋገር የሚያጫርተውን ክፍል በደህና ዋጋ ለመግዛት ችለናል። ይሄ ደግሞ ያው የፋውንዴሽኑ አንደኛው መሰረት ስለሆነ ከውጭ የሚደግፉን ሰዎች ስላሉ በግል አይደለም ነው የተገዛ። በተቋሙ በተቋሙ ነው የተገዛው እና በእውነት ዶክተር አሉላ እንዳለው አጋጣሚ ሆኖ ደግሞ ኢትዮጵያ ኤት ክሮስ ሮድ የሚባል ኤግዚቢት ነበረ፣ እዚህም ቦልቲሞር ወተር ጋለሪ ከዛ ደግሞ ቶሊዶ ሚውዚየም ኦፍ አርት። እና እዛ ላይ ሰፋ ያለ ውይይት ተደርጎ ብዙ ሰው በተሳተፈበት ወቅት እንግዲህ ርክክቡን አስረክበታል። ለዶክተር አሉላን ለቅርጽና ለኢትዮጵያ ሕዝብ እንዲታይው እንግዲህ ቅርስ ወደ ሀገር ሲመለስ ምን አይነት ፋይዳ እንዳለው የሚገባን ነገር አለ። ከሚነገረው ባሻገር ግን እርስዎ በተቋሙ አማካኝነት ያገባኛል ብላችሁ እየተሳተፋችሁ ነው። በግልም የሚሰማዎት ስሜት ይኖራል ብዬ ገምታለሁ። ምናልባት እንደው የግልን ለእርስዎ የዚህ ቅርስ መመለስ ምን ማለት ነው የሚለውን ብንመለከት ምን ትርጉም ይሰጠውታል? እንደ ዜጋ ደስታው እንደሚሰማዎት ግልጽ ነው፣ ግን ለምን አስፈላጊ ነው ብለው ያስባሉ? ትዝ ይለኛል መጀመሪያ ስከፍተው እንዴት አይነት ውብ የሆነ ቅጽ መሆኑን ሳይ ብዙ ነገር ነው የተሰማኝ። ግን ከሁሉ በላይ ያስደሰተኝ እንደዚህ በግፍ የተዘረፈ ንብረት ከመቶ ሀምሳ አመት በኋላ ወደ ሀገሩ መመለሱ እግዚአብሔር ይመስገን ማለት ብቻ ነው። ይሄ ደግሞ ያለ ወደፊትም ለምንሰራው ስራ የሚያበረታታ ነገር ይመስለኛል። ብርታቱን ይሰጠናል ብዬ አስባለሁ። ብዙ ቅርሶች በተለያዩ ሚዚየሞች ውስጥ እንዳሉ ይታወቃል። እንግዲህ ብዙ ስራ ወደፊትም እንደሚጠብቅ ነው። አቅምና አስጋቢያት እንደመቀቀ ብዙ አሉ እና የሚያሳዝነው ደግሞ ህብረተሰቡ አያቸው ሚዚየም ውስጥ ስለሆነ ትንሽ ዶክተር አሉላ እዚህ ላይም ሊያብራራ ይችላል በእሱም ላይ አንዳንድ ውይይቶች ለመጀመር ችለናል ይሄ ጥሩ የሚያንቀሳቅሰው ይመስለኛል ትክክለኛ ነው ዶክተር አሉላ ለእርስዎም አነሳው ጥያቄ እንደተመራማሪ ጭምር ነው ለረዥም ዓመትም እርስዎም አባቶ ፕሮፌሰር ሪቻርድ ፓንክስትም ለረዥም ጊዜ በኢትዮጵያ ታሪክ ላይ በርካታ መጽሐፍት የጻፉ በቅርሱም ማስመለሱ እንቅስቃሴ ውስጥ ለረጅም ጊዜ እንደተሳተፉ ያውቃለሁ በዚያ ደረጃ ያገባኛል ብሎ እንደሚሳተፍ ሰው ይልቁንም ደግሞ እንደ አንድ የምርምር ሰው የሰው ልጆች ታሪክ አመጣጥ የሚጠናበት የራሱ መሰረት እንዳለው ብንረዳም ለሁላችንም ቅርብ አይደለምና እርስዎ እስከሚያውቁት ድረስ ምንድን ነው እንዲህ አይነት ቅርሶች ለባለቤቱ ለዛ ሕዝብ መመለሳቸው ከታሪክም አንጻር ከሰው ልጆችም ስነልቦና አንፃር አንጻር ምንድን ነው እንደው ሁነኛ ጠቀሜታው ይላሉ? መልካም እንግዲህ እነዚህ ቅርሶች አንደኛ ነገር የመብት ጉዳይ አለ። መዘረፋቸው ግልጽ የሆነ ነገር እስከሆነ ድረስ በምንም ምክንያት ሌላ አገር መቅረት የለባቸውም። በተለይ አንዳንድ በጣም ለምሳሌ ያህል ከሰው ቅሪት ጋር የአጼ ቴዎድሮስ ጸጉር፣ እንደዚሁም ከሃይማኖት ጋር ትስስርና ቁርኝት ያላቸው እንደ ታቦታት፣ እንደ መስቀል በሚውዚየም መቀመጥ አይገባቸውም። ጥቅም ላይ የዋሉ እና የቤተ ክህነት ንብረት የሆኑት ወደዛው መመለስ ይገባቸዋል። እና አንደኛ ነገር እንዳልኩት ያው የዚህ የመብት ጉዳይ ነው እና ትክክል ያልሆነ ድርጊት በተቻለ መጠን ያንን ማስተካከል እና ፍትህ ፍትሃዊ በሆነ መንገድ ጉዳዩን መጨረስ ያስፈልጋል። ሌላው እንግዲህ እነዚህ ቅርሶች የኢትዮጵያ ሀብት ናቸው እና ለታሪክ፣ ለማንነት ሰው ስላገሩ ላለው ስሜት ጥሩ መነሻ ስለሆኑ፣ ጥሩ ምሳሌ ስለሆኑ ወጣቱም ትውልድ ስለ ታሪክ እንዲያስብ፣ ስለ ማንነት እንዲያስብ ሚናና አስተዋጽኦ ሊኖራቸው ይችላል ብዬ ገምታለሁ እና ወደኋላ ስንሄድ የቅርስ የማስመለሱ ታሪክ በኢትዮጵያ በጣም ረጅም ነው ከሌላው ሀገር ይበልጥ ለምሳሌ ያህል የመቅደላ ጦርነት በአራተኛው ዓመት አጼ ዮሐንስ ለንግሥት ቪክቶሪያ ጽፈው ሁለት ቅርሶች ብቻ ሁለት እንግዲህ የተዘረፈው በሺ ነው የሚቆጠረው። በሁለት መቶ በቅሎ 30 ምናምን ዝሆኖች ጭነው ነበረ እንግሊዞች የሄዱት እና አንዴ አጼ ቴዎድሮስ ራሳቸውን ከገደሉ በኋላ መቅደላ ገብተው አቃጥለው ወታደሮቹ መዝረፍ ጀመሩ። መዝረፍ ከጀመሩ በኋላ አለቆቻቸው ዝርፊያውን አቆሙና የተዘረፈውን ቅርስ በሙሉ ሰብስበው ለሶስት ቀን የቆየ ጨረታ እዛው ሜዳ ላይ አድርገውት ለሶስት ቀን ጨረታ አድርገው ብዙ ሰው ተጫረተ። ለመጀመሪያ ጊዜ የእንግሊዝ ኃይል ፎቶግራፍ አንሺዎች እና የብሪቲሽ ሚዚየም ተወካይ አንድ ሺ ፓውንድ ይዞ ነው የሄደው። አንድ ሺ ፓውንድ የዛን ጊዜ በጣም ብዙ ብር እና ትላልቆቹን ቆንጆ ቅርሶቹን እሱ ነው የገዛው። አለቆቹ የጦር አለቆቹም እነሱም በርካታ ቅርስ ገዙ። ማንኛውም ተራ ወታደር እንኳን ትንሽ እንደ ማስታወሻ ብሎ ቦጭቆ የአፄ ቴዎድሮስ ጸጉር፣ ወይ ልብስ፣ ወይ የሆነ መስቀል ያልገዛ ሰው የለም እና በዛን ጊዜ ያንን ጨረታ አካሄደው ከጨረታው የተሰበሰበው ብር ለየወታደሩ አከፋፍለው ሁሉም እንዲደርሰው በቃ የድል ስሜትንና ያንን ለማንጸባረቅ ተፈልጎና ለወታደሮቹ እንደ በቃ እንደ ክፍያና ላደረጉት አስተዋጽኦ ትንሽ ሰራዊቱ ሊያመሰግናቸው በሚል ነበር በዚህ ምክንያት በጣም ብዙ ቅርሶች ነው የተዘረፉት አሁን አጼ ዮሐንስ ሁለት ነገር ነው የጠየቁት አንደኛው የክብረ ነገስት ብራና ነበረ። ሁለተኛው የኩራተ ርዕሱ ስዕል ነው። እና ሁለቱን ነገር ለንግስት ቪክቶሪያ ሲጽፉ፣ ንግስት ቪክቶሪያ ለብሪቲሽ ሚዚየም ይህን ቅርሶች ያው መመለስ አለብን ብላ ጠየቀች። እና ክብረ ነገስቱ ሁለት ተገኘ፣ አይተው አንደኛው በጣም ውብ የሆነውና ቆንጆ ስዕል ያለውን አስቀሩት፣ ያኛውን መለሱት። እና የሚገርመው ነገር የዛን ጊዜ እንኳን ይሄ የተመለሰው በብሪቲሽ ሚውዚየም ትራስቲዝ ያንን ባላደራዎች በነሱ እላዩ ላይ ተጽፏል። ተመለሰው ለኢትዮጵያ ከአራተኛው ዓመት በኋላ አሁን ድረስ ያ ብራና ራግ ዌል ውስጥ እኔ የራሴ ባይኔ አምናይቸዋል። የስርዓት ለውጥ የደርግ ጊዜ ጣሊያን ፋሽስት ወረራ ስንት ነገር፣ ያ ሁሉ እያለ እስካሁን ድረስ የኢትዮጵያ ተዋዶ ኦርቶዶክስ ቤተ በስነ ስርዓት እስካሁን ያንን ብራና ቆይተዋለች እና ብዙ ጊዜ ቅርስ ይመለስ ሲባል ሰዎች ምንድን ነው የሚሉት ከዚህ በፊት የተመለሱት ቅርሶች የደረሱ እስካሁን ድረስ አልጠፉም ወይ ይላሉ እና ይህ በጣም ጥሩ ምሳሌ ነው 150 ዓመት ቆይቷል እና ያኛው ኩራተ ርዕሱ የክርስቶስ ስዕል እሱን አላገኘ ነውም አሉ ለካስ ይሄ ሪቻርድ ሆምስ የብሪቲሽ ሚውዚየም ተወካዩ በግል ኮሌክሽን ውስጥ በግል በነበረው ክምችት ውስጥ አስቀምጦት ነበረ። እሱ ከሞተ በኋላ በጨረታ ተሸጠ። አሁን ፖርቹጋል አንድ ባንክ ውስጥ ነው የተቀመጠው። ሰው እንኳን አያየው እና ይህን ያልኩት ሁለት ቅርስ ብቻ ነበር የተጠየቀው ከዛ በኋላ በኃይለስላሴ ጊዜ በአያቶ ጊዜ እሳቸውም ወደ እንግሊዝ ሀገር በሄዱበት ጊዜ በ1924 በአውሮፓ አቆጣጠር። ኪንግ ጆርጅን አግኝተው አንድ ነገር እንስጥ ለንግስት ዘውዲቱ ብለው ይወስናሉ እና ከተዘረፉት ቅርስ አንዱን እንስጣሉ። ከዛ ለምን አንድ መጀመሪያ ለንግስት ዘውዲቱ ኒሻን ለመስጠት አስበው ነበረ ግን የዛን ጊዜ የነበረው ስርዓት ለሴት ኒሻን አይሰጥም የሚል አስተሳሰብ ነበረ እና በዛ ምክንያት አንደኛውን ዘውድ እንስጣሉ። ሁለት ዘውዶች ነበሩ። አንድ የወርቅ በጣም ቆንጆ፣ እሱን አስቀሩት። ሁለተኛው የብሩን፣ እሱን ለአጼ ኃይለ ሥላሴ የሰጡ። በመጽሐፋቸው ውስጥም ጠቅሰዋል፣ ጽፈውታል እንደ ንጉሱን እንዳገኙ እና ምንም እንኳን ይሄ ቅርስ ከሀገር በመውጣቱ ባዝን፣ እንኳን ለመመለስ ፍላጎት ስላላቸው በጣም ነው ያመሰገንኳቸው ብለው ጽፈዋል። ከዛ በኋላ በአመቱ የእንግሊዝ አምባሳደር ለንግስት ዘውዲቱ ሰጠ። ከዛ ደግሞ ንግስት ኤልሳቤጥ ወደ ኢትዮጵያ ጃንሆይ ጋብዟቸው ሲመጡ የአጼ ቴዎድሮስን ማህተም እና የአቡኑን ይዘው ነበር የተመለሱት። እና እንደዚህ አይነት የተመለሱ ጉዳዮች አሉ ማለት፣ ታሪክ አለው። ከዛ ደግሞ አፍሮሜት የሚባል ተቋቋመ፣ አሶሲሽን ፎር ዘ ሪተርን ኦፍ ዘ ማግዳላ ኢትዮጵያን ትሬዠርስ። ብዙ ሰዎች ነበሩበት። አባቴ እና ፕሮፌሰር እንድሪያስ፣ ታዋቂ አርቲስቶች እንደነ ዘሪው ሜቱንገታ፣ ሌሎችም ብዙ ሰዎች ነበሩበት እንግሊዝ ሀገርም ጭምር። እና እነሱ ምንድነው ያደረጉት? የነዚህ የወታደሮች ቤተሰቦች ልጅ ልጆች እንግዲህ ለእነሱ ምንም ትርጉም የለውም ይሄ። እነዛኞቹ ያው አሸንፈናል የሚለውን ስሜት በጣም እነዚህ ነገር የገዟቸው ለዛ ነበር። እነዚህ ልጅ ልጆቹ ግን ብዙም ለቅርሱ እንትን አልነበራቸው እና ለምሳሌ አንድ የስኮትላንድ ፕሮፌሰር ፊዮና ዊልሰን የምትባል ትንሽ ጋሻ ጋር የሚማሰል ለኢትዮጵያ ጥናትና ምርምር ተቋም አበርክታ መልሳለች እና ወደ ሀያ ቅርሶች እንግዲህ በሺህ ነው የምንቆጥረው፣ ወደ ሀያ ቅርሶች በዚህ በአፍሮሜት ግፊትና ብርታት ተመልሰዋል እና አሁን በቅርቡ የመቅደላ 150ኛው ሲከበር ጎንደር ዩኒቨርሲቲ አንድ ስብሰባ አካሄደ እና የባህል ሚኒስትር የነበረችው ፕሮፌሰር ሂሩት ለምን አንድ ቅርስ አስመላሽ ኮሚቴ አይጀመርም ብላ የባህልና ቱሪዝም ምሁራን ያሉበት የተለያየ የመንግስት አካላት ያሉበት የአጼ ቴዎድሮስ የልጅ ልጅ ያለበት አንድ ኮሚቴ ተቋቋመና ፕሮፌሰር ሂሩት ለንደን ሄዳ ለምሳሌ በሚውዚየም የአጼ ቴዎድሮስ ጸጉር ይታይ ነበረ በጦር ሰራዊት ሚውዚየም ለንደን እና ይሄ ነውር ነው እንደዚህ ማድረግ አልነበረባችሁ፣ መመለስ አለባችሁ ተባለ። ድርድር ነበር። በኢትዮጵያ ኤምባሲ ብርታት ጉዳዩ ፍጻሜ አገኘና ዶክተር ሂሩት የፕሮፌሰር ሂሩት መጉሸሷን የተካችው ወደ ኢትዮጵያ ይዛው ተመለሰች እና ይሄ የአስመላሽ ኮሚቴ ከዛ ውጭ ሀገር ያሉትን ምሁራንም፣ ኤምባሲዎችም፣ የዲያስፖራ ተወካዮችም እንዲሳተፉ ሙከራ ተደረገ እና ሁለት ምሳሌ ለመጥቀስ ያህል አንደኛው ከመቅደላ የተዘረፉ ሁለት በጣም ቆንጆ የቀንድ ዋንጫዎች ሶስት ቀርበው ነበር ለጨረታ እና ልክ አሁን ቅድም ያነሳውላችሁ ነገር ጨረታውን መጀመሪያ አጫራቾቹ መሰረዝ ፍላጎት አልነበረባቸውም። የሚዲያና የሶሻል ሚዲያ ጫና ሲበዛባቸው ባለቀ ሰዓት ሰርዘውት የዛን ጊዜ አንድ በጎ አድራጎት ድርጅት ሻህራዛድ የሚባል በመነሻ ዋጋው ቅርሶቹን ብራናና መስቀልም ጭምር ነበረ፣ ገዝተው አንድ ስነ ስርዓት አድርገው አምባሳደር ተፈሪ ወደ ኢትዮጵያ ይዘውት ተመለሱ። አሁን ደግሞ በቅርቡ የመጨረሻ እንደዚሁ የጨረታም ጉዳይ ባይሆን እንኳን አንድ ዋንጫ የወረሰ መቅደላ ላዩ ላይ የተጻፈ ሲረዳ ጊዜ ይሄ የተዘረፈ መሆኑን በራሱ ፍላጎት እንደዚህ መጥቶ ይህንን መመለስ እፈልጋለሁ አለ። እንደዚሁም አንድ የጣሊያን ተመራማሪ አንድ ታቦት በግለሰብ እጅ ያለ የተለያየ ቅርስ የሚሰበስብ ግለሰብ ይህንን ሲያይ ጊዜ ደነገጠ። ና ታቦትማ መመለስ አለብን እንዴት? ሰውየውም ቢ ሲል እሱ ራሱ የጣሊያኑ ተመራማሪ ጃኮቦ ኒሽ ይባላል፣ ገዝቶት ከዛ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ካናቶች መጥተው ለንደን ባለው በማርያም ቤተ ክርስቲያን በቆንጆ ስነ ስርዓት ተረክበውት ትክክለኛው ስነ ስርዓት ተካሄዶ ወደ ሀገሩ ሊገባ ቻለ። በዛን ወቅት ደግሞ ከኒውዚላንድ ድረስ የልዑል አለማየሁ ጸጉር የተመለሰበት አጋጣሚ አለ። አንደኛዋ የካፕቴን ስፒዲ የልጅ ልጅ አባቷ ሲሞት ስታይ በኤንቨሎፕ የልዑል አለማየሁ እና የካፕቴን ስፒዲ ጸጉር፣ የዛን ጊዜ ጸጉር የመሰብሰብ ና የማስቀመጥ እንትን ነበራቸው እና እንደዛ አድርገው አምጥታ ከኒውዚላንድ ድረስ አምጥታ አስረክባ፣ አሁን በኢትዮጵያ በብሔራዊ ሙዚየም ይገኛል። ዶክተር አሉላ ከጠበቅኩት በላይ ቅድም እንዳልኩት መልካም ዜናዎች ናቸው። በርከት አድርገው ያካፈሉን በተከታታይ በአመታት ውስጥ የተደረጉትን መለስ ብለው የቃኙበት እንደ ስነ ሰው ጥናት ባለሙያ ግን ሌሎች የተከታይ ጥያቄዎች አነሳለሁ። ምናልባት ከነኚህ ልምዶችም የተቀሰሙ ሌሎቹንም ለማምጣት የሚያስፈልጉ ይረዳሉ የሚሏቸውን ሀሳቦች እንጋራለን። በውይይቱ እንዳይርቁ ወደ ሉል ኤርሚያስ ልምጣና ልዑል ኤርሚያስ ቅድም ያነሳ ነው። አሁን በቅርቡ ሁለታችሁም የተሳተፋችሁበት ጥሩ የተካሄደበት ና በርካቶች የታደሙበት ከተለያየ ቦታ በተለየ ስሜት እንደተሳተፉበት ተመልክቻ ያለው ቅድም ያነሱት ደግሞ በኦልቲሞር ወልተር ሚዚየም ሲታይ የነበረው አውደ ትርኢት በጣም ትልቅ ነበር። ተከታትለ ነዋል። በቦታው ተገኝተን ና በተለያየ ዩናይት ስቴትስ ግዛቶች እየተጓዘ ነው። እንግዲህ አሁን እናንተ የተገኛችሁበት ሚዚየም የመጨረሻው ነበረ ምናልባት ከዛ በኋላ የመጀመሪያው ሊሆን ይችላል። ትርኢቱን እንዳየ ሰው የኢትዮጵያ ቅርስ የሚያገኘው ክብር እንደሚያስደስተውም የተለየ ስሜት እንደሚያሳድርበትም ሰው ትርኢቱ ላይ ያያቸው ቅርሶች የተመለከቱት ነገር በስርዓት በውሰት የዘመኑን አሰራር ተከትሎ የተደረጉ ናቸው። እንደው በዚህ ሰዓት ያን ያነሳ ነውን ትዕይንት ለሚያስቡ ሰዎች ምን አዩ? እንግዲህ እሱን ከመመለሴ በፊት ዶክተር አሉላ እንዳስረዳው እንደዚህ ሰፊ የሆነ ቅርጽ እንደተዘረፈ አላቅም ነበር። በእውነት የሚገርም ጉድ ነው እና የዚሁ የመግደላ የእንትኑን የሺልዱን ታሪክ ስናወራ አጋጣሚ ሌዲ ሚል የምትባል ሴትዮ በጨረታ መልክ አብዛኛ እንደዚህ ሰፊ ሳይሆንም አብዛኛ የተመዘገቡ ቅርጾችን ለራሷ አስገብታ ራስ መኮንን ለኪንግ ኤድወርድ ዘውድ ስርዓት እንግሊዝ ሀገር የመጡ ጊዜ ተገናኝተው አንድ በጣም ትልቅ የታመረ ማርያምን ሲያዩ በጣም አለቀሱ አሉ እና ሌዲሚር ይሄ በንቱና በንዙዋ ዜዋ ለአጼ ሚኒሊክ መመለስ አለበት ብላ በጽሁፍ አስቀምጣ፣ ያ ሳይሆን ቀር እንዲያው የታሪክ አጋጣሚ ለማለት ነው። እና ለጠየከኝ ጥያቄ ወተርስ ጋለሪ መጀመሪያ ሳየው የተሰማኝ ምንድን ነው? እንዴት እነኝ ሁሉ በግል ሰዎች በነሱ እጅ አለ የሚል ነው። በጣም የደነቀኝ ለምን የቆዩ ቅርጾች ናቸው። አብሶ ኦርቶዶክስ ክርስቲያንን በተመለከተ ያሉት መቼም ድንቅ ናቸው። አይታቸዋል። በጣም የሚደንቁ ናቸው እና እሱ ነው በጣም የገረመኝ። እና ምንድነው የተሰማኝ ቅሬት ቅሬት ተሰምተውኛል። እንዴት እንደ አገራቸው መሆን ሲገባቸው በግል ተይዘው ሰፊው ሕዝብም እንደ ፍላጎቱ አያቸውም። እንደከዚህ የተገኙትን ነው ከኢትዮጵያ በብዙ አመታት ምልልስ ይህን ያዋቀሩት ሰው ያመጧቸው ቅርሶች አሉ። ከዚህ የተገኙትን ነው። ከዚህ የተገኙት የሚደንቁ ናቸው፣ በጣም የተለያዩም ናቸው። በእውነት ነኝ ውጥ አሉ ብትለኝ አላም እና ስለ እነሱ ነበር የማወራው በዚሁ መልክ ደግሞ ቶሊዶ ስንሄድ ይበልጥ ለምሳሌ የአፄ ኃይለ ስላሴን ሐውልት እንግዲህ ያኔ በጦርነቱ ጊዜ የእሷያት ለአፄ ኃይለ ስላሴ ድጋፍ በሚሰጡ ወቅት ለኢትዮጵያ ጣሊያንን እንዲዋጉ ተሽጦ ገንዘቡ እንዲረዳ የተደረገ ሐውልቱን ሳየው ብዙ ነገር ተሰጡ እና ከቦተዝ ጋለሪ ደግሞ ለየት ያደረገው ቦተዝ ጋለሪ ቦልቲሞር ያላየናቸውን ቶሊዶ ሀየው ለማየት ችለናል። አድማጮች ከሁለቱ እንግዶቻችን ከኢትዮጵያ ንጉሳዊ በጎ አድራጎት ባለ አደራ ተቋም የበላይ ጠባቂ ልዑል ኤርሚያስ ኃይለስላሴ ኃይለስላሴና የኢትዮጵያ ቅርስ አስመላሽ ኮሚቴ አባሉ ዶክተር አሉላ ፓንክረስት ጋር የጀመርነው ውይይት አልተቋጨም። ተከታዩን በሌላ ጊዜ እናቀርባለን። ሙሉ ወጋችንንም በድረ ገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖርላችኋለን። ለአሁኑ ግን እንግዶቻችንን ልዑል ኤርምያስ ሣህለ ሥላሴ ኃይለስላሴንና ዶክተር አሉላ ፓንክረስትን እናመሰግናለን። ወደ ዩናይትድ ስቴትስ ምርጫ ነክ ርዕስ እንመልሳችሁ። የ2024 የዩናይትድ ስቴትስ ምርጫ እስከተካሄደበት ጊዜ ድረስ የተመጣበት ጎዳና ወጀብ ያልተለየው ነበር። እንግዳና ያልተጠበቁ በቀድሞ ፕሬዚደንት ትረምፕ ላይ በአንድ ወር ጊዜ ውስጥ ሁለት ጊዜ የተቃጡትን የግድያ ሙከራዎች ጨምሮ አደገኛ የሚሰኙ አዝማሚያዎች የታዩበትና መስቀልቀል ያለም ነበር። ብታምኑም ባታምኑም በዩናይትድ ስቴትስ የምርጫ ታሪክ እንግዳ የሚሰኙ ጉዳዮች ካሁን ቀደምም ታይተዋል፣ ሲል የሚንደረደረው ተከታዩ ቅንብር እስር ቤት ሆነው ከተወዳደሩት ፕሬዚዳንታዊ እጩ በምርጫ ድምፆች ሳቢያ እስከ ተቀሰቀሱ ሁከቶች ድረስ አሜሪካ ሁሉን አይታለች ይለናል። ወደ ዝርዝሩ እንዝለቅ። የቪኦኤ ዘጋቢዎች ያስሞኔምና ታማራ ዴቪድሰን ወደ ኋላ መለስ ብለው የአሜሪካን አስገራሚ የምርጫ ታሪኮች ከዳሰሱበት ነው የያዝንላችሁ። እንደ አውሮፓውያን አቆጣጠር በ1872 ለመጀመሪያ ጊዜ በአሜሪካ ፕሬዚደንት ለመሆን ሊወዳደሩ የተነሱት ሴት ቪክቶሪያ ውድሃል ይባሉ ነበር። ቪክቶሪያ ፕሬዚደንት ሊሆኑ መነሳታቸው ባልከፋ ክፋቱ፣ በዚያ ጊዜ በአሜሪካ ሴቶች በብሔራዊ ደረጃ የመምረጥ መብት አልተከበረላቸውም ነበር። ያ መብት የተከበረው እሳቸው ከተወዳደሩበት ጊዜ ከ ሃምሳ ዓመታት በኋላ ነው። እናም ቪክቶሪያ ራሳቸው ለራሳቸው እንኳን ድምፅ መስጠት አለመቻላቸው ብቻ ሳይሆን፣ አስገራሚው ወደፊት የሚሆነውን አውቃለሁ የሚያሳየኝ ልዩ ተፈጥሮ አለኝ፣ ደግሞም መንግስት በግለሰቦች የግል ጾታዊ ግንኙነትና የፍቅር ጉዳይ መግባት የለበትም ሰው ከፈለገው ጋር እንደፈለገው መሆን መብቱ ነው ብለው ይሟገቱ ነበር እና የፕሬዝደንታዊ ምርጫው ዕለት ጸያፍ፣ ግብረ ገብነት የጎደለው ባህሪ በመስበክ ተብለው በቁጥጥር ስር ዋሉ። እናም የመምረጥ መብት ቢኖራቸው እንኳን ድምፅ ሊሰጡ አይችሉም ነበር ማለት ነው። ያ ዓመት ሌላም አጀብ የሚያሰኝ ታሪክ የተመዘገበበት ነበር። የምርጫው ሂደት ከመጠናቀቁ በፊት አንደኛው ፕሬዝደንታዊ እጩ ተፎካካሪ በድንገት የሞቱበት ብቸኛው ዓመት ሆኖ አልፏል። በምርጫው ሂደት መሃል ህይወታቸው ያለፈው እጩ ሆሬስ ግሪሊ ይባሉ ነበር። ተፎካካሪያቸው የነበሩትን ዩሊስስ ኤስ ግራንትን በህዝብ ነፍስ ወከፍ ድምፅ ብዛት አሸንፈዋቸው ነበር ሟቹ። ነገር ግን የክፍለ ግዛት ተወካይ መራጮቻቸው ተሰብስበው ድምፅ ከመስጠታቸው በፊት ነበረ ያረፉት። እጯችን በህይወት ባይኖሩም ድምፃችንን ለሳቸው ነው የምንሰጠው ብለው ያንገራገሩ ሶስት የክፍለ ግዛታቸው መራጮች እንደነበሩ ተጠቅሷል። በዩናይትድ ስቴትስ የምርጫ ታሪክ እንግዳ ከሚሰኙ ለየት ያሉ ገጠመኞች ጥቂቱን ነበር ለቅምሻ ያህል ያሰማናችሁ። ክቡራትና ክቡራን የራዲዮ መጽሔት ተከታታዮች በፕሮግራማችን በተስተናገዱት ርዕሰ ጉዳዮች ዙሪያ ያሏችሁን አስተያየቶች እንዲሁ በጽሑፍም ሆነ በድምፅ እንዳመቻችሁ ልታደርሱን ትችላላችሁ። ለምሽቱ ያልነውን ታዲያ በዚሁ ማብቃታችን ነው አሁን የቀረን They ain't talking to me, they'll let me. They'll let I'm touching it, just and the ካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበድና ቆንጅት ታየነን በዚሁ ተሰናበትን። ሰላም በደና i'm gonna